በአማራ ክልል ሰሜን ሸዋ ዞን የሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ቁጥር ከሩብ ሚሊዮን እንደሚበልጥ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ ጥቃቱ በከባድ የጦር መሳሪያ የታገዘ እንደነበር የሸሹ ነዋሪዎችና የአማራ ክልላዊ መንግስት ገልጸዋል የክልሉ መንግስት ቃል አቀባይ ለጥቃቱ ኦነግ ሸኔ ብለው የሚጠሩትንና የኦሮሞ ነጻነት ሰራዊት ነን የሚለውን ቡድን የወነጀሉ ቢሆንም የኦሮሞ ብሔረሰብ አስተዳደር ዞን ግን ቡድኑ የለበትም ብሏል። የተፈናቃዮቹ ቁጥር ከፍተኛ በመሆኑ ተፈናቃዮቹን መልሶ ለማቋቋም ከአቅሙ በላይ መሆኑን የምግብ ዋስትና ጽሕፈት ቤቱ አስታውቋል። በተያያዘም በአማራ ሕዝብ ላይ እየተፈጸመ ነው ያሉትን ግድያና ማፈናቀል ያወገዙ ሰልፈኞች ደሴ ከተማ ውስጥ አደባባይ ወጥተው ድምጻቸውን አሰምተዋል። የሀገሪቱ መከላከያ ሚኒስቴር የአካባቢውን ጸጥታ ለማረጋገጥ በሚል በወሰደው እርምጃ በሰሜን ሸዋ በኦሮሞ ብሔረሰብ አስተዳደርና በደቡብ ወሎ ዞኖች ላይ የማዘዣ ማዕከል ወይም ኮማንድ ፖስት ማቋቋሙን አስታውቋል። መስፍን አራጌ ዝርዝሩን ያስደምጠናል። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ወርቅ አለማ ኮስትሬ ከሚያዝያ ስድስት ጀምሮ በተከሰተው ችግር ከ ሁለት መቶ ሀምሳ ሺህ ሕዝብ በላይ ከአካባቢው ተፈናቅሏል ነው የሚሉት። በርካታ ጉዳት ደርሷል፣ ንብረቶች ወድመዋል፣ የሰው ህይወት አልፏል። ምናልባት እነዚህም ዝርዝር በተጣራ መልኩ አሁን የጸጥታ ሁኔታ መመለስ ሲጀምር አጣርተን ይፋ ማድረግ የምንችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ባለው ሁኔታ ግን ያው በተቻለ መጠን የአካባቢውን ሰላም ለመመለስ እየተሰሩ ያሉ ስራዎች ሀገሮች አሉ። በየደረጃው ካሉ የመንግስት አካላት ጋር በጋራ በመሆን ከህብረተሰቡ ጋር በጋራ በመሆን አካባቢውን ወደ ሰላም ለመመለስ ጥረት እየተደረገ ነው። አካባቢዎቹን ወደ ቀድሞ ሰላማቸው ለመመለስ ከሚደረገው ጥረት ጎን ለጎን ተፈናቅለው በሰሜን ሸዋ ዞን የተለያዩ አካባቢዎች ለተጠለሉት የምግብና የአልባሳት ድጋፍ እየተደረገ ነው ብለዋል። አጠቃላይ እነዚህ የተፈናቀሉትን ሰዎች ለመደገፍ እየተጀማመሩ ስራዎች አሉ። ከህብረተሰቡ ጋር በጋራ ሆነን አሁን ባለው ሁኔታ በተለይ በየአካባቢ ያለው ህብረተሰብ ተፈናቃዮቹ በሄዱበት ሁላ መጠለያ በመስጠት ምግብ በመስጠት በማስተባበር በሄዱበት አካባቢ ያለው ህብረተሰብ ወጣቱን ጭምር ተጋግዞ ስራ እየሰሩና ቢያንስ እነዚህ ተፈናቃዮች ድጋሚ ደግሞ ለሌላ አደጋ ለምግብ ችግር እንዳይጋለጡ እያገዘን ያለው ማህበረሰቡ። የደረሰው ሰብዓዊ ቀውስ እጅግ ከባድ ነው የሚሉት ኃላፊው በመንግስት ጥረት ብቻ ችግሩን ለመፍታት እንደሚከብድ ይናገራሉ። ተጋግዘ እነዚህም ያለ በዘላቂነት ወደ አካባቢያቸው መለስ ካልቻልን አሁን ባለው ሁኔታ ያለን ተፈናቃይ ቁጥር አጠቃላይ የደረሰው ሰብዓዊ ቀውስ በጣም ከባድ ነው ያህል ነው ብሎ መናገር ያስከፍራል። በጣም ግዙፍ ችግር ነው የደረሰው። እና ይህንም በቀጣይ እንግዲህ እያጣራን ለሚዲያዎችም፣ ለሚመለከተው አካል ይፋ እናደርጋለን ብዬ አስባለሁ። ነው እናም ተቆርቋሪ ነኝ የሚሉ ከጎናቸው እንዲቆም ጥሪ አስተላልፈዋል። እስካሁን ሰብአዊ ቀውሱን ለመቀነስ በተደረገው ርብርብ የላቀ ሚና ተጫውተዋል ላሏቸው የህብረተሰብ ክፍሎችን ምስጋና አቅርበዋል። ህብረተሰቡ በእርግጥ እያገዘን ነው ለዕለት ደራሽ የሚሆኑ ነገሮች፣ አልባሳትን፣ ምግብ ምንም እያገዘን ነው። ግን አሁንም ድጋፍ ያስፈልጋል በርካታቸው ችግር ስለሆነ የደረሰው የክልሉ መንግስት የክልሉ አደጋ መከላከል ጋር ትብብር ተደርጎ የክልሉ አደጋ መከላከል ድጋፍ እያስገባልን ያለው ምን አይነት ድጋፍ ናቸው የሚደረጉላት? የዕለት ምግብ ለምሳሌ እንደ ሩዝ አይነት ለሕፃናቶች አልሚ ምግቦች እንደዚህ እንደዚህ የመሳሰሉ ቶሎ መመገብ የሚችሏቸው ምግብ ለጊዜ ድጋፍ እያደረገልን ያለው። አሁን ደብረ ብርሃን ላይ ምክክር አድርገም ከአዳማ ነው የመጣው በአስቸኳይ ተፈናቃዮቹ ወዳሉበት አካባቢ ማድረስ እየሰራን ያለ ነው። የደብረ ብርሃን ዩኒቨርሲቲ የሃይማኖት ተቋማት በየከተ ያሉ ወጣቶች በደብረ ብርሃን ያሉ ደብረ ሲና ያሉ መሀል ሜዳ ያሉ ወጣቶች ማህበረሰቦች አጠቃላይ ተፈናቃዮቹ በተንቀሳቀሱበት ቦታ ሁላ ያለ ህብረተሰብ ከሚለብሰው ልብስ ጀምሮ ድጋፍ እያደረገ ነው ያለው። እውነት ለመናገር በቃ ኢትዮጵያዊነት በተላበሰ መልኩ በተቻለ መጠን ሰው ችግር እንዳይገጥመው ከተፈናቀለ በኋላ ብለው ለመርዳት ጥረት እያደረጉ ነው። ከዚህ አንጻር ምስጋና ልናቀርብ እንፈልጋለን። በሸዋሮቢ ከተማ ዜሮ ሶስት ቀበሌ ነዋሪ የነበሩት ወይዘሮ ገላ ተምትሜ በተቀሰቀሰው ጥቃት ቤት ንብረት ቴንጥዬ ከአምስት ቤተሰቤ ጋር ደብረ ብርሃን ዘልቄያለሁ ይላሉ። አረ ምንም ነገር አልያዝኩም፣ እኔ ምንም አለበስኩም። አሁንም ብታይኝ ልጄ ራውጭ ነው ው ቁጫቁት እንኳ ልብስ ልይዝ ልጆችን እንዴት አድርጌ ለያዛቸው? አምስት ህፃኖች እያለሁ ቤተሰቦች ደግሞ ሰባት ነን። እዚህ የፈሰስኩት እዚያ ደግሞ የቀሩት ጦርነ ለ ያሉ ሶስት ሰዎች አሉ፣ ባለቤት ያለ ልጆች አሉ። እንዴት ይሻለኛል? እንዴት ይሻላል? ለመንግስት አቤቱታችን ቶሎ ይድረስልን። የጠ ልጆች ኑሮ አይደለም እኛ አልተጠነቀቅንም፣ እኛ ህግ አለ መንግስት አለ ብለን ታላክሰበት ነበር ይህ ሁሉ ደርሶብናል። ቶሎ አቅጣጫው ይድረስልን ለመንግስት ጆሮ። መንግስት ሳለ ተፈናቃዮቹ ወደ አካባቢያቸው እንዲመለሱና መልሰው እንዲቋቋሙ ይደረጋል የሚለውን የመንግስት አቅጣጫ ተከትሎ ወይዘሮ ያደረባቸውን ስጋት አልደበቁም። ሁሉም ወደዚያ ላይ ልንመለስ ነው። እኔ የምጠይቀው ለመንግስት የመጨረሻው እድላችን ወዴት ጋ ነው አብጣጫው? እንዴት አድርገን ነው የምናውቀው? እንዴት ስ ነው የምንኖረው? እንዴት ነው መንግስት የሚያዳምጠልን ን የሚዳድስብን? አሁን የተረፈው ተርፏል። ልጆቻችን አልቀዋል። ለምትሰሙት ልጆቻችን አልቀዋል፣ የሉም። እንዴት ነው አሉ አኗኗራችን? ወደፊቱ መንግስት እንዴት ያለው ነው የሚቀበለን? ስ እንዴት ነው እንዴት አድርገን ነው የምንኖረው? ወገኖቻችን ስናልቅ እንዴት ዝምጠላላችሁ እናንተ? በዚሁ መጠለያ ከሰፈሩትና ሁለት መቶ ከሚደርሱት ተፈናቃዮች አ አንዱ ቀሲስ ታምራት ስለሽ ናቸው። እሳቸውም አምስት ቤተሰቦቻቸውን ይዘው ነበር ወደ ደብረ ብርሃን የዘለቁት። በሸዋረቢት ከተማ አስተዳደር በዜሮ አምስት ቀበሌ በነበረው እንትን በርካታ ሀብት ንብረት ወርመዋል። በተጨማሪ ደግሞ በርካታ ወጣት ህይወታቸውን አቸዋል። አንድ ቤት አራት ሰው ህይወቱን አሰው። በነበረው እንትን ላይ አቅማቸው እየተበተነ ሲመጣ የሚያጅት ሰዎች ሲመጡ በኪኖ እንደህ ተጭነ የመጣ ነው። እግሩ የገባለ መንገድ ላይ የቀራለ ደብረ ብርሃን ደብረ ሲና ጣርማበር አርማንያን ጨምሮ ከሸዋሮቢት ወደ አዲስ አበባ በሚወስደው መንገድ ባሉ ከተሞች ተፈናቃዮቹ ለመጠለል መገደዳቸው ታውቋል። መንግስት ህዝቡን በማደራጀት መልሶ በማቋቋምና ጥቃት ፈጻሚዎች ላይ እርምጃ በመውሰድ ዘላቂ ሰላም እንዲያሰፍን ጠይቀዋል። ባቦታ ነበር። ከአንድ ቤተሰብ ሶስት፣ ሁለት የሞተበት ሰው አለ። ውን መንግስት እንጠይቅልን ቤተሰቦቻቸውን እርዳታ እንዲያደርግልን ተጎድትም መልሶ የማቋቋም ስራ እንዲሰራልን እንፈልጋለን። ይህ በእንዲህ እንዳለ በአማራ ብሔር ና ተወላ ሰዎች ላይ የሚደርሰውን ግድያና መፈናቀል እናወግዛለን የሚል መፈክር ያነገቡ በሺዎች የሚቆጠሩ የደሴ ከተማ ነዋሪዎች ዛሬ የተቃውሞ ሰልፍ አድርገዋል። በርካታ መፈክር ያነገቡት ሰልፈኞች አጥፊዎች ላይ ተገቢ እርምጃ በመንግስት በኩል ባለመወሰዱ የተደራጀና ዘር ተኮር ጥቃት በአማራ ሕዝብ ላይ እንዲፈጸም ምክንያት ሆኗል ሲሉ ይከሳሉ። ግድያና መፈናቀል ይብቃ፣ ንጹሐን ላይ ጥቃት እንዲፈጸም ምክንያት የሆኑ በየትኛውም ደረጃ ላይ የሚገኙ አካላት ተጠያቂ ሆኑ የሚሉ ድምጾችን ሰልፈኞቹ አሰምተዋል። ከቀናት በፊት የኢፌዴሪ መከላከያ ሚኒስቴር ባወጣው መግለጫ በሰሜን ሸዋ ኦሮሞ ብሔረሰብ አስተዳደርና ደቡብ ወሎ ዞኖች ውስጥ ኮማንድ ፖስት መቋቋሙ ሰላሙን ይፋ አድርጓል ኮማንድ ፖስቱ ሰላምና ጸጥታ በሚያደፈርሱ ቡድኖች ላይ እርምጃ በመውሰድ የህግን የበላይነት ያረጋግጣል ነው የተባለው ኮማንድ ፖስቱ የአካባቢውን ሰላም ወደነበረበት ለመመለስ ክልከላዎችን ያስቀመጠ ሲሆን ከደብረሲና እስከ ኮምቦልቻ አዋሳኝ ወረዳዎች መንገድ ላይ ከመንገዱ ግራና ቀኝ እስከ 20 ኪሎ ሜትር ውስጥ የጦር መሳሪያ ይዞ መንቀሳቀስን ከልክሏል እንዲሁም መንገድ መዝጋትን ጨምሮ የእምነትና የመንግስት ተቋማትን የግለሰብ መኖሪያ ቤትና ንብረት ማውደም ለዚህ ተግባር በተናጠልም ሆነ በቡድን መንቀሳቀስ በጥብቅ የተከለከለ መሆኑን አሳስበዋል። የአማራ ሚዲያ ኮርፖሬሽን ዛሬ ቀትር ላይ በነበረው የዜና ወጃው ወደ ተለያዩ አካባቢዎች ተፈናቅለው የነበሩ የሸዋ ሮቢት ነዋሪዎች ወደ ቀያቸው መመለስ መጀመራቸውን ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ